ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ አክትሟል። የዕድሜ ልክ አገዛዝ በህገ መንግስት ጭምር ማሰሪያ የሚደረግለት የዕድሜ ልክ ስልጣን ታሪክ ኢትዮጵያ ውስጥ ያበቃ መሆኑን አሁን ላለ ነው ለይመጡት ለማስተማር ጭምር መሆኑን ግንዛቤ ቢወሰድ ጥሩ ነው ለማለት ነው። ይህ የጠቅላይ ሚኒስትር አብይ አህመድ መልእክት ምን ትርቁም አለው? አስተያየት ይዘናል። ጤና ለጣና ባለስልጣን ይዘናል። የጣና ጉዳይ የኔ ነው። ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሀይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ይሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሂደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለውና የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው ይናገራሉ። እሁድ ሚያዚያ 21 2010 ዓ ም አብራችሁን ቆዩ። ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍሳዬ ነኝ። የሰሜን ኮሪያ መሪ ኪም ጆንግ ኡን ሀገራቸው በመጪው ግንቦት ወር ላይ የኒውክሌር መሳሪያ የምትሞክርበትን ቦታ ስትዘጋ እንዲመለከቱ የደቡብ ኮሪያና የዩናይትድ ስቴትስ ጋዜጠኞችን የመጋበዝ እቅድ እንዳላት የደቡብ ኮሪያ ባለሥልጣኖች ገለጹ። ኪም አያይዘውም ዩናይትድ ስቴትስ ሰሜን ኮሪያን በጠላታዊ ዓይን የምታይ ቢሆንም ንግግራችን ሲጀመር በደቡብ ኮሪያም ሆነ በዩናይትድ ስቴትስ ላይ ፓሲፊክ ሸገር ኒውክሌር መሳሪያ የምጠቀም አይነት ሰው አለመሆኔን ትረዳለች ሲሉ መናገራቸውን የደቡብ ኮሪያ ፕሬዚደንት ቃል አቀባይ ዩን ያንግ ቻን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኤቢሲ ለተባለው የአሜሪካ ቴሌቪዥን ጣቢያ በተናገሩት መሰረት ፕሬዚደንት ትራምፕ በሶስትና አራት ሳምንታት ጊዜ ውስጥ ከሰሜን ኮሪያው መሪ ጋር ለማድረግ ያሰቡት ንግግር ጥሩ ውጤት የሚኖረው ሰሜን ኮሪያ ያሰረቻቸውን አሜሪካውያን ስትፈታና የኒውክሌር መሳሪያ ፕሮግራሟ በ ሊጣራ በማይመለስበትና ሊጣራ በሚችልበት ሁኔታ ለማቆም ስትስማማ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ እስራኤል ገብተዋል። ከኢራን ጋር የተደረገው የኒውክሌር ስምምነት አሜሪካ በምትፈልገው መንገድ ካልተስተካከለ በስተቀር የዩናይትድ ስቴትስ ፕሬዚደንት ትራምፕ ሊሰርዙት አቅደዋል ብለዋል። የውጭ ጉዳይ ሚኒስትርነቱን ስልጣን ከተረከቡ የመጀመሪያው የውጭ ሀገራት ጉብኝታቸው እንደሆነ ተገልጿል። የውጭ ጉዳይ ሚኒስትሩ እስራኤል ሆነው ባደረጉት ንግግር ፕሬዚደንት ትራምፕ ከበፊቶቹ አስተዳደሮች በተለየ ከኢራን የሚደቀኑትን አደጋዎች ሊያቆም የሚችል የተሟላ ስትራቴጂ አላቸው ብለዋል። ሳውዲ አረቢያን ከጎበኙ በኋላ ነው ወደ እስራኤል የተጓዙት። አብረዋቸው የሄዱት አንጋፋ የፖሊሲ አማካሪያቸው ብራያን ሁክ አጋር የአውሮፓ ሀገሮችና ሌሎች ሀገሮች የኢራንን የሚሳይል ፕሮግራም ለማዳከብ ማዕቀብ እንዲጥሉባት ጥሪ አድርገዋል በዓለም ዙሪያ ያሉት ሀገሮች ከኢራን የሚሳይል ፕሮግራም ጋር በተያያዘ ማናቸውም ግለሰቦችም ሆኑ ተቋማት ላይ ማዕቀብ እንዲጥሉ እንማጸናለን ይህ ጉዳይ ከአውሮፓ ሀገሮች ጋር የምንነጋገርበት አብይ ነጥብ ሆኖ ቆይቷል በማለት ሁክ ሪያድ ላይ ለጋዜጠኞች ተናግረዋል የፓምፔዮ የሶስት ቀናት የመካከለኛው ምስራቅ ሀገሮች ጉብኝት ዮርዳኖስንም ያካትታል አሜሪካ በኢራን ላይ ስላላት ፖሊሲ ለአጋሮቹ ሀገሮች እንዲያስረዱ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ምክር ቤት ለድንበር ጥበቃ በቂ ገንዘብ የማይመድብ ከሆነ በያዝነው ዓመት የመንግሥት ሥራ እንዳይንቀሳቀስ ለመግዛት ለመዝጋት ዝተዋል። የድንበሩ ጥበቃ በአሜሪካና በሜክሲኮ መካከል ግንብ መስራትን ያካትታል። ትራምፕ ባለፈው ወር የሀገሪቱን መንግስት እስከ መጪው መስከረም ወር ድረስ ሊያንቀሳቅስ የሚችል የ1 ነጥብ 3 ትሪሊዮን ዶላር ወጪ እንዲመደብ ፈርመዋል። ፕሬዚዳንቱ ትላንት ሚችገን ሆነው ሲናገሩ ምክር ቤቱ በመጪው መስከረም ወር ባጀትን ያቀፈ እቅድ ሲያቀርብ የድንበር ግንብ ግንባታንም ማያካትት ከሆነ አልፈርምበትም ብለዋል። በዩናይትድ ስቴትስና በሜክሲኮ መካከል ግንብ መገንባቱ ዋናው የትራምፕ የምርጫ ቅስቀሳ እንደነበር የሚታወቅ ነው። ይሁንና ህዳር ወር ላይ ከሚደረገው የመካከለኛው ጊዜ ምርጫ በፊት ትራምፕ የመንግስትን እንቅስቃሴ ለመዝጋት ቢሞክሩ ሪፑብሊካውያን ወገኖቻቸው ላይደግፏቸው ይችላሉ። በመጨረሻም የሶሪያ ወታደራዊ ኃይል ከኢፍረትስ ወንዝ በስተምስራቅ ያሉትን በዩናይትድ ስቴትስ የሚደገፉ የሶሪያ ዲሞክራሲያዊ ኃይሎች በተባሉት አማጽያን ተይዘው የነበሩ ብዙ መንደሮችን እንዳስለቀቀ የሀገሪቱ መንግስት ቴሌቪዥን ዘግቧል። ሳና የተባለው የመንግስት የዜና አገልግሎት በዘገበው መሰረት በሩሲያ የተደገፈ የሶሪያ ወታደራዊ ኃይል በአማጽያኑ ተይዞ የነበሩ አራት መንደሮችን አስመልሷል። ዴል ኤል ዙር የተባለው ክፍለ ሀገር ከኢራቅ ጋር በሚዋሰን ድንበር አጠገብ የሚገኝ ሲሆን እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ተይዞ ነበር። ካለፈው ዓመት ወዲህ የሶሪያ ወታደራዊ ኃይል በአብዛኛው በምዕራብ ኤፍረትስ ወንዝ ያሉትን ድንበሮች አስመልሷል። የሶሪያ ዴሞክራሲያዊ ኃይሎች ደግሞ ምስራቁን ክፍል ይዘው ቆይተዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። የግል መረጃዎቹ ፌስቡክና የገባበት ጣጣ። ኢትዮጵያ ውስጥ ፌስቡክ ባለ ሁለት ስለት ቢላዋ ነው ማለት ይቻላል። በተለይ ደግሞ ምንም የመረጃ ስርጭት በመንግስት ቁጥጥር ስር ስለዋለ ኢትዮጵያ ውስጥ እንዳልካቸው ጫላ የኮሚኒኬሽንስ ባለሙያ ነው። በቅርቡ የፒኤችዲ ጥናቱን ያጠናቅቃል። ይዘነዋል። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ጥቂት ቃላት la semana política. የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴን ሰሞኑን ኢትዮጵያን ለአራት ቀናት ከጎበኙ በኋላ የተስፋ ቃላትን ሰንዝረዋል። በኢትዮጵያ ምድር ተፈጽመው ባያቸው ምንኛ በተደሰትኩ አይነት መልእክት ያስተላለፉባቸውንም ነጥቦች አንስተዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ በያዙት ህዝብን በቀጥታ የማግኘትና የማነጋገር ዘመቻ ገፍተዋል። ሰሞኑን ወደ ደቡብ ጎራ ብለው ሐዋሳ ላይ ሲናገሩ ከእንግዲህ በኢትዮጵያ አንድም እስኪገፉ አንድም እስኪያልፉ ስልጣን ላይ መሟዘዝ አብቅቶለታል የሚል መልእክት ያስተላለፈ ብዙውን አድማጭ ንግግራቸውን እንኳን ሳይጨርሱ ያስጨበጨበላቸውን ንግግር አድርገዋል። ለመሆኑ ኢትዮጵያ ምን እየሆነች ይሆን? ዶክተር ነጋሶ ኢትዮጵያ ምን እየሆነች ይመስልዎታል? ወደ ኢትዮጵያ እንደመስለኝ ወደ ዲሞክራሲያዊ ሁኔታ እየመጣች ይመስለኛል ቅድም አንተ ከደወልክልኝ በኋላ ዜና ሰማህ ነበር ጠቅላይ ሚኒስትሩ ሲናገሩ ስለሚዲያ ውጭ ያሉ የተቃዋሚ የዲያስፖራ የኢትዮጵያ ዲያስፖራ ሚዲያዎች እዛ ውጭ ሆነው ከሚሰሩ እዚህ አዲስ አበባ ቢሮቸውን ቢያደርጉ ይሻላል የሚል አንድ እንትን ነው ይሄ የሁለተኛ ደግሞ ሌሎችም የተለያዩ ድርጅቶችን እናወያያለን፣ አብረን ለመስራት ዝግጁ ነን የምልክን አለን። አሁን በየመድረኩ ደግሞ የምገለጸው ክፍት የመሆን ሁኔታ እየመጣ ስለሆነ ኢትዮጵያ ወደ ዲሞክራሲያዊነት እየመጣች ያለች ይመስለኛል። ዶክተር ነጋሶ አመሰግናለሁኝ ለጊዜው። በቅርቡ ኢትዮጵያ ውስጥ ብዙ ለውጦች እየታዩ ነው። በቅርብ ሳምንታት ውስጥ ጠቅላይ ሚኒስትሩን በተለያዩ አጋጣሚዎች መልእክቶቻቸውን ለማስተላለፍ የሕዝቡንም ድምፅ ለመስማት ጥረት እያደረጉ ነው። በተለይ ሐዋሳ ከተማ ተገኝተው ባደረጉት ንግግር የኢትዮጵያ መሪዎች ከእንግዲህ በኋላ ከሁለት የምርጫ ዘመን በላይ እንዳያገለግሉ በሕገ መንግሥት ደረጃ ገደብ እንዲጣል እንደሚያስደርጉ ወይም ለዛ እንደሚሰሩ ቃል ገብተዋል። እርሶ ዶክተር ነጋሶ የኢትዮጵያ ፕሬዚደንት ነበሩ። የገዢው ፓርቲ አመራር አባል ነበሩ፣ ከመሪዎቹ አንዱ ነበሩ። ከዚያ በተረፈ የተቃዋሚ ፓርቲ መሪ ነበሩ፣ የአንድነት ፕሬዚደንት ነበሩ። ከዚያ በላይ ደግሞ የሕገ መንግሥት አርቃቂ ኮሚሽኑ ሊቀመንበርም ነበሩ። እርሶ ጉባኤውንም ይመሩ የነበሩት እርስዎ ኖት? ዶክተር ነጋሶ አዎ፣ በኢትዮጵያ ሕገ መንግሥት ውስጥ ብዙዎችን ሲያስገርም የቆየና አነጋጋሪ የሆነ የፕሬዚደንቱ የስልጣን ዘመን በአብዛኛው የላንቲካ ነው የሚባለው፣ ቢሮ ማለት ነው። የስልጣን ዘመን በሁለት የስራ ዘመናት ሲገደብ፣ እንደው የስልጣን ዘመንም ባልለው ደስ ይለኛል። የፕሬዚደንቱን ቢሮ የጠቅላይ ሚኒስትሩ አስፈጻሚ አካል ዋና ስራ አስፈጻሚው ግን ስልጣን የአገልግሎት ዘመን አልተደነገገለትም ነበር በሕገ መንግሥቱ ውስጥ። አሁንም ትልቁ ጥያቄ ጠቅላይ ሚኒስትሩ ያነሱትና ይሆናሉ ወይ የሚል ጥያቄ እያስነሳው ይሄው ነውና፣ ለምን ነበር ለመሆኑ እርስዎ በዚያ በሊቀመንበርነት በመሩት ሂደት ውስጥ የዋና ሥራ አስፈጻሚው የሥልጣን ዘመን ሳይቆርጥ የቀረው? እኔ እስከማስታውሰው ድረስ የጠቅላይ ሚኒስትሩ ጉዳይ የሥራ አስፈጻሚ ጉዳይ ነው። ሥራ አስፈጻሚ ደግሞ በሕዝብ በሚመረጥ ፓርቲ ነው። ጠቅላይ ሚኒስትሩ ጥቆማ ወደ ፓርላማ መጥቶ ፓርላማው ጠቅላይ ሚኒስትሩን የሚመርጠው እና ከዚህ ነው የሚጀምረው ይመስለኛል። በደንብ የማስታውሰው ከሆነ በአንድ የስልጣን ዘመንም ይሁን በሁለትም ይሁን ከዛም ባለፈ ቢሆንም ፓርቲው ነው በፓርላማ አብላጫ ድምፅ ያገኘ በአንቀጽ ሀምሳ ስድስት መሰረት በህዝቡ ተመርጦ በፓርላማ ውስጥ አብላጫ ወንበር ከያዘ ያ ፓርቲ መጀመሪያ መንግስትን ይመሰርታል ነው ያ ፓርቲ አብላጫ ወንበር ያገኘው የዛ መሪ ደግሞ የተቋቋመ መንግስት መሪ ደግሞ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ እንግዲህ በፓርቲው ነው የምወሰነው። ፓርቲው ከወሰደ ሌላ ሊሆን አይችልም ከሚል ነው ፓርቲዎች ይወዳደራሉ። ያ አሸናፊ ፓርቲ የሚፈልገውን አይነት ሰው የሚፈልገውን፣ ብቃቱ ምን አይነት ነው፣ ችሎታው ምን አይነት ነው፣ ታማኝነቱ እንዴት ነው፣ ይህንን ሁሉ አይቶ ገምግሞ ይሻላል የሚለውን ጠቅላይ ሚኒስትር የሚሆነውን ሰው ወይም ደግሞ መጀመሪያ ሊቀመንበሩን በሆነው ሰው ይመጣል። ያ ሊቀመንበር ደግሞ ወደ ፓርላማ መጥቶ ጠቅላይ ሚኒስትር ይሆናል። ከዚያ አመለካከት ነው እንግዲህ እሺ። የፓርቲው የራሱ ውሳኔ ነው እንጂ የሌላ ሰው አይደለም። ፓርቲው ደግሞ ተቀባይነት ካገኘ ከተመረጠ ማለት ነው፣ ህዝቡም ተቀብሎታል ማለት ነው። ፕሮግራሙን፣ አሰራሩን ሁሉ ህዝቡ ያ የመረጠው ህዝብ ተቀብሎታል ማለት ነው። ከዛ በፊት ግን ያ ፓርቲ ማን ነው የኔ መሪ የሚሆነው ሊሆን የሚችለው እንደገና ደግሞ አሸንፈን ፓርላማ ከገባን በኋላ አብላጫ ድምፅ ካገኘን የእኛ ሰው ነው ጠቅላይ ሚኒስትር የሚሆነው የሚለውን ይወስናል። ከዚህ አንጻንዶ በአንድ የስልጣን ዘመን ይሁን ሁለትም ይሁን ሶስትም ይሁን ከዛ የበለጠ ፓርቲው ነው የሚወስነው፣ ሌላ ሰው ሊወስን አይችልም። እንግዲህ በፓርላማዊ ስርአተ መንግስት ውስጥ የተለመደ አሰራር ነው ነው የሚሉኝ በቀጥታ ፕሬዚደንታዊ ስርአት ካልሆነ በስተቀር የስልጣን ዘመን ሊወሰን የሚችለው በፓርቲ ውስጥ ነው እንጂ በመንግስት ደረጃ አይደለም፣ ነው እያሉኝ ያሉት። ይሄ ነው እኛ አረዳድ የነበረው ያን ጊዜ። ለመሆኑ ይቻላል ወይስ ይደረግስ ቢባል እንዲህ አይነት ዘመን መቁረጥ ይቻላል ወይ? በህገ መንግስት ደረጃ አሁን እርሶ እንደሚሉኝ የፓርላማ ስርዓት እስከሆነ ድረስ ያንን ስርዓት እስካለወጡ ድረስ ይቻላል ወይ መደንገግ? ካሁንስ በኋላ ጠቅላይ ሚኒስትሩ ያሉትን ተግባራዊ ማድረግ ይቻላል ወይ? እንግዲህ ህገ መንግስቱ እንግዲህ መሻሻል አለበት። ህገ መንግስቱ ደግሞ የሚሻሻለው አንድ ግለሰብ ወይም አንድ ፓርቲ ስለፈለገ ሳይሆን በአጠቃላይ አገሪቱ ትፈልጋለች ወይ፣ ወይም ደግሞ የአሁኑ ትውልድ ብቻ ሳይሆን ለወደፊትም እያሰብ እንደገና ደግሞ በህገ መንግስት በግለሰቦችም ላይ በፓርቲዎችም ላይ መወሰን ይቻላል ወይ የሚለው እንግዲህ የማሻሻሉ ጉዳይ በህገ መንግስቱን ባሻሻሉ ጉዳይ በምነሳበት ጊዜ ውይይት ከተደረገ በኋላ ውሳኔ በምደረግበት ጊዜ ይታያል እንጂ እኔ በደንብ መታየት ያለበት ጉዳይ ይመስለኛል በእኔ በኩል። ስለዚህ ጠቅላይ ሚኒስትሩ የሰጡት የሐዋሳ ቃላቸው ፈጥኖ ተግባራዊ ሊደረግ የሚችል በቅርብ ጊዜ ሊጠበቅ የሚችል ነገር ነው ብለው ያስባሉ? አሁን እርስዎ ካነሱትም ሀሳብ ጋር ሲያስተያዩት፣ ዶክተር ነጋሶ ከሶስት አመት በፊት ዋሽንግተን በነበርኩ ጊዜ የጻፍኩት የህገ መንግስቱ ጉዳይ አለ። በዛ ብዙ የህገ መንግስት ጥያቄዎች አሉ። ህዝቡ እና ግለሰቦችም ይሁኑ ቡድኖችም ይሁኑ ህገ መንግስቱ መሻሻል አለባ አለበት ተብለው የሚጠቀሱ አንቀጾች አሉ፣ ብዙ ናቸው። እና ስለዚህ አንድ ጉዳይ ብቻ አይደለም። ስለዚህ ይሄ የሚደረግ ከሆነ ለዚህ ለአሁኑ ለዚህ ጉዳይ ብቻ ህገ መንግስቱ ይሻሻል ወይስ ሌሎችም ህገ መንግስቱ እንዲሻሻል የሚጠይቁ ጉዳዮችም አሉ ወይ ተብሎ አንድ ጊዜ እንትን ይደረጋል ወይ፣ ወይ መጥሎ አንዱን ጉዳይ ብቻ ማሻሻል ነው ወይ ስም ብለውን ማሰብ ያስፈልጋል ይመስለኛል። ይሄ ጉዳይ ግብዳ ሆነብኝ። በፓርቲው በኩል ህዝብን ከማገልገል ወደ ግለኝነት የስልጣን ጥማትና የስልጣን ወዳድነት እንዳይመጣ ለማድረግ ሙስናን ለመከላከል አዲስ ገምና ወጣት ትውልድ በየጊዜው ፓርቲውን የማሳደስ ጉዳይ በግምገማም በተለያዩ መንገዶች ተደርጎ በየሁለት ስልጣን ዘመን አንድ ሰው ከዛ በላይ ባይቆይ እና በ ሁለት ስልጣን ዘመን ቢወሰን ምንም ችግር ያለው አይመስለኝ። ይሄ የፓርቲው ጉዳይ ነው። አጠቃላይ ግን ይሄ ጉዳይ በህገ መንግስት ውስጥ ይግባ ሲባል ብዙ ከብዙ አቅጣጫዎች መታየት ያለበት ይመስለኛል። አሁን እንግዲህ እሱም ብቻ ሳይሆን ሌሎችም ጉዳዮች አሉ። አሁን ለምሳሌ የፓርላማ ውክልና ስርዓት የምርጫ ስርዓታችን አለ፣ የመሬት ጉዳይ አለ፣ የአንቀጽ ሰላሳ ዘጠኝ ጋዜጠኝ ጉዳይ አለ፣ የቋንቋ ጉዳይ አለ፣ የህገ መንግስት ፍርድ ቤት ጉዳይ አለ። ብዙ ነገሮች ናቸው ማሻሻልን ምናልባት የሚጠይቁት አንቀጾች እና፣ ይሄ ይሆናል ወይ ዶክተር ነጋሶ እርሶ ከልምዶም ሲነሱ ፍላጎት ካለ ዝግጁነትና ፍላጎት ካለ ይቻላል። ማይቻል ነገር እኮ የለም በዓለም ላይ። ዶክተር ነጋሶ ጌዳዳ ለሰጡን ማብራሪያ እናመሰግናለን። አድማጮች፣ በዚህ ውይይት ሰለሞንና ዶክተር ነጋሶ ጌዳዳ በርካታ ቁም ነገሮችን አንስተዋል። ሰዓት ስለገደበን እዚህ ላይ ማጠቃለል አልቻልንም። ነገር ግን በፌስቡክና በዌብሳይታችን ላይ ገባ ብላችሁ ፈተሽ ፈተሽ ብታደርጉ ሙሉን ታገኙታላችሁ። ቀሪው ዝግጅታችን ወደ ጣና ይወስደናል። ጣና ሐይቅንና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እምቦጭ አረም ለማጥፋት በውጭ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ጋር በትብብር እየሠራ መሆኑን የአማራ ክልል መንግሥት አስታውቋል። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረ ሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእምቦጭ ማጨጃ መሣሪያና የታጨደውንም አረም ተሸክሞ ወደ ማጠራቀሚያ ወይም ማጓጓዣ ተሽከርካሪ ከሚወስደው ተዘዋሪ ቀበቶ ጋር መግዛቱን ገልጿል። የክልሉን መንግሥት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩትን የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለሥልጣን ዋና ዳይሬክተር ዶክተር በላይነህ አየለን ስቱዲዮ ጋብዘን አነጋግረናቸዋል። ጽዮን ግርማነች ያነጋግረቻቸው የዝግጅቱ የመጀመሪያ ክፍል ከትናንት በስቲያ ሐሙስ ቀርቦ ነበር። ቀሪውን ቀጥሎ አድምጡ። ዶክተር በላይነህ ዓለም አቀፍ ጥምረት ለጣና ደህንነት እምቦጭን ለማስወገድ እያበረከተ ስላለው አስተዋጽኦ እያብራሩ ነበር እያብራሩ ነበር ቃለ ምልልሱ የተቋረጠው ከዛው ይቀጥላሉ። በውጭ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእምቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሀይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው። ይሄ ድርጅት የሚሰጠው ድጋፍ ከሌሎቹ ማህበራት ለየት የሚያደርገው ሌሎቹ በማቴሪያል ለመደገፍ ነው በዋናነት የገቡት ይሄ ተቋም ግን ግሎባል ኮሊሽን በማቴሪያል ለመደገፍ ከሚያደርገው ጥረት በተጨማሪ ለክልሉ የአካባቢ ጥበቃ ቢሮ የቴክኒክ ድጋፍ የሚያደርግ አማካሪ ሆኖ መስራቱ ነው። እና አሁን እዚህ ግሎባል ኮሊሽን ላይ ያሉ ሰዎች አመራሮች በአብዛኛው የአካባቢ ጥበቃ ሙያ፣ የሃይድሮሎጂ ሙያ ያላቸው የዩኒቨርሲቲ ፕሮፌሰሮች እና ተመራማሪዎች ናቸው። እና እነዚህ ሰዎች ጣና ሀይቅ ድረስ መጥተው እምቦጩ በተጨባጭ ምን እንደሚመስል አሁን ያለበትን ደረጃ እንቦጩን ሊወገድ የሚችልበትንም ሀሳብ እዛው ቦታው ላይ መጥተው አይተው ከኛ ጋር እየሰሩ ያሉ ድርጅቶች ናቸው እስካሁን ድረስ ባለው ሶስት ከፍተኛ ባለሙያዎች መጥተዋል መጥተው ከኛ ጋር አብረው እየሰሩ ነው ያሉት የጣና ሀይቅን በረጅም ጊዜ እንዴት አድርገን ከጉዳት መታደግ አለብን የሚል ስትራቴጂክ ዶኪመንት እያዘጋጅን ነው የዛ ስትራቴጂክ ዶኪመንት ዋና አጋር አካላት ሆነው እየሰሩ ነው ያሉትና። በተለይ ግሎባል ኮሊሽን ይሄኛው ክፍል ትልቅ እገዛ እያደረገልን ያለንና በራሳችን መተማመን ኖሮን የምንሰራ ተቋም እንድንሆን አቅማችን እየገነባ ያለ ተቋም ነው። ሌላው ተግባራዊ እንቅስቃሴ በማድረግ በኩልም ይሄ ማህበር ግንባር ቀደም ነው። በአትላንታና በእስራኤል የሚገኙ ኢትዮጵያውያን ያዋጡትን ከእነሱ የተሰበሰበውን ገንዘብ በቀጥታ አንድ ማሽን ገዝተውን ወደ አገር ቤት ልኳል። ምናልባት በዚህ ሁለት ሶስት ቀን ውስጥ ይገባል ወይም ገብቶ ሊሆን ይችላል። አሁን ሰሞኑን እኔ እዚህ ስላለው ነው። ሌላው ደግሞ ዋሽንግተን አካባቢ ካሉ ኢትዮጵያውያን የተሰበሰበውን ማሽን ሁለተኛ ማሽን ገዝቷል። እና ይሄን ማሽንም ምን አይነት መሆን አለበት ከጣና ሁናቴ አኳያ ከእምቦጭ ማስወገጃ ማሽኑ ምን ምን ነገሮች ሊኖሩ ይገባል የሚለውን ከእኛ ጋር ተመካክረን ማሽኑን ወረዲ ክፍያ ተፈጽሟል። እና ከዚህ አኳያ የግሎባል ኮአሊሽን ሚና እጅግ እጅግ በጣም የጎላ ነው። እነዚህ የተገዙት ማሽኖች ምን አገልግሎት ይሰጣሉ? በአጭር ጊዜ ውስጥ ይሄንን ለመከላከል ምን ያህል ነው ሚናቸው የሚሆነው? አሁን ባለው ተጨባጭ ሁኔታ በሰው ጉልበት ነው እስካሁን እየሰራን ያለ ነው። ነገር ግን የሰው ጉልበት ከሀይቁ እስከ ተወሰነ ርቀት ብቻ ነው የሚገባው። ከተወሰነ በኋላ ጥልቀት አለው እና ጥልቀት ያለበትን ቦታ በማሽን ካልታገዝን በስተቀር እምቦጩን አጥፍተን ልንጨርሰው አንችልም። እና እነዚህ ማሽኖች በቀጥታ ጣና ሐይቅ ላይ ነው የሚገሙት። በሰው ጉልበት የማይደፈረውን ቦታ እነዚህ ማሽኖች እንቦጩን እየሰበሰቡ ወደ ዳር ያስወግዳሉ። ወደ ዳር ተሰብስቦ የመጣውን ደግሞ በሚደርቅ ጊዜ በእሳት እናቃጥለዋለን። የቀጣይ እቅዳችን ከመሀል እየሰበሰቡ እነዚህ ማሽኖች ወደ ዳር ያመጡልናል። እንቦጩን የተወሰነ ቀን ሁለት ሶስት ቀን እዛው እንዲቆይ እናደርገዋለን። ውሃው መጠጥ እንዲል እንዲወጣ፣ ከዛ በኤክስካቫተር እያደረግን እየጫንን በመጓጓዣ መኪና ማስወገጃ ቦታ አዘጋጅተናል። የቀጣይ እቅዳችን ይህንን ቦጭ ለሌላ ጥቅምም የሚውልበትን መንገድም አንዱ ግሎባል ኮሊሽን እየተመራመረበትና መረጃ እየሰበሰበበት ያለ ነገር ነው። በቂ ናቸው እነዚህ ማሽኖች ወይስ ሌላ ማሽን ያስፈልጋል? እንግዲህ እስካሁን ባለው ተጨባጭ ሁኔታ ለጣና ሐይቅ እስከ አስር ማሽን ያስፈልጋል ብለን ነው በጥናት የለየ ነው። ለጊዜው እነዚህ ማሽኖች የሚያስተነፍሱልን ነው የሚሆኑት። የህዝብ ጉልበት በቀጣይም ይቀጥላል። ሌላም የምንሰራቸው ስራዎች አሉ። ሰው ጉልበት የማይደርስበትንና አስቸጋሪ የሆነውን ቦታ በማሽን እናስወግዳለን። ስለዚህ እስከ አስር ማሽን ያስፈልጋል ብለን በእቅድ የያዝንበት ሁኔታ ነው ያለው። እንግዲህ በኢትዮጵያ በጣም በርካታ ችግሮች ያሉበት አካባቢ ነውና፣ የእምቦጭ አረም ጉዳይ ግን እንደተነሳ ሁሉንም አካባቢ በደቦ ተሳታፊ ያደረገ ነውና፣ እንዴት አዩት ይህንን እንቅስቃሴ? የኢትዮጵያኑን መርብርብ ርብርቡ በጣም የሚገርም ነው። በጣም የሚደንቅ ነው። በእኛ እምነት አላማችንን ነው ያሳካ ነው። እኛ ለህዝቡ ያደረግነው ነገር እኛ እንደ መንግስት፣ ነው የምንሰራው ከህዝቡ የሚደበቅ ምንም ነገር ሊኖር አይገባም። አሁን ይህን እምቦጭ በተጨባጭ ካልተከላከልነው ወደፊት በጣና ሐይቅ ላይ የሚፈጠረውን ጉዳት፣ በክልሉ በአገሪቱ ኢኮኖሚ የሚከሰተውን ጉዳት ለህዝቡ በግልጽ ነግረናል። ይህም በማድረጋችን ምክንያት ህዝቡ ኦልሬዲ ችግሩን የእኔ ብሎ ወስዶታል እና የኔ ብሎ ወስዶ በጣም በሚገርምና በሚደንቅ ሁናቴ ህዝቡ ከጎናችን እየቆመ እየተረባረበ ነው ያለው። የክልሉ ህዝብ ብቻ አይደለም፣ አሁን ይህን እገዛ እያደረገ ያለው። ለምሳሌ በጣም በሚደንቅ ሁኔታ ከኦሮሚያ ክልል የኦሮሚያ ክልል ወጣቶች ከሁለት መቶ በላይ የሆኑ ወጣቶች ከተለያዩ የክልሉ ዞኖች የተውጣጡ ወጣቶች የጣና ጉዳይ የኔ ነው፣ ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሐይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ይሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሄደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለው እና ይሄ በጣም የሚገርም ነገር ነው እና ከዚህ የተረዳሁት ነገር ለህዝቡ ትክክለኛ መረጃ መስጠት ከተቻለ፣ ያለውን ነባራዊ ሀቅ ሳይጨመር ሳይቀነስ መግለጽ ከተቻለ ና ለህብረተሰቡ ሊደግፍ የሚችልበትን አስቻይ ሁኔታ ከፈጠርንለት መቼውንም ቢሆን ወደኋላ እንደማይል ነው የተረዳ ነው እና ይሄ አሁንም ቢሆን ተጠናክሮ ነው መቀጠል ያለበት። ጣናን የመጠበቅ ስራ ገና ሃሁ ብለን የጀመር ነው እንጂ ዛሬ ላይ ስኬት የምናወራበት ደረጃ ላይ አይደለንም። ትልቁ ብለንኛ እንደ ውጤት የምንይዘው አጀንዳው የህዝብ አጀንዳ መሆኑን፣ ስራው የመንግስት የትኩረት አቅጣጫ፣ የህዝቡ የትኩረት አቅጣጫ መሆኑ እና ሁሉም መረባረሙን እንደ ውጤት እንይዛለን። ግን ይሄ ወደ ዋናው ጎላችን የሚያደርሰን መንገድ እንጂ ገና ዓላማችንን አላሳካንም። በቀጣይ በርካታ ስራዎች አሉ። መቼ ነው የያዛችሁት ይህን ነገር አጠናቆ ለመጨረስና ለማጥፋት? እንግዲህ አሁን የመጀመሪያው መታወቁ ነው ያሉ ነው። ቀጥሎ አሁን ተጀምሯል ስራውና መቼ ጨርሰን እናጠናቀቃለን የእምቦጭን ጉዳይ እንደመድማለን ብላችሁ ያዛችሁ? እኛ አሁን ጣናን እንታደጋለን ብለን ስንነሳ እምቦጭን ብቻ አይደለም ዋና አላማ አድርገን የተነሳ ነው። በጣና ሀይቅ ላይ በርካታ ችግሮች ነው ያሉ። ከእምቦጭ በላይ አሳሳቢው ችግር ወደ ሀይቁ የሚገባው አፈር ነው። በአፈር መሸርሸር አማካኝነት በየአመቱ ከ31 ሚሊዮን ሜትሪክ ቶን በላይ አፈር ወደ ሀይቃችን ይገባል የሚወጣው ግን ከሶስትና ከአራት ሚሊዮን በላይ አይሆንም። ስለዚህ ይህ አፈር ከላይ ከተራራው አናት ጀምሮ ወደ ሐይቁ እንዳይገባ ማድረግ እስካልቻልን ድረስ እንቦጭ ልናጠፋው አንችልም። እንቦጭ በሐይቅ ላይ የሚንሳፈፈው በውሃ ላይ የሟሙ ንጥረ ነገሮች ማግኘት አለበት፣ ፎስፌት ማግኘት አለበት፣ ናይትሬት ማግኘት አለበት። እነዚህም ፎስፌትና ናይትሬት እንቦጩ የሚያገኘው ከላይ ከተራራው ከጉና ተራራ፣ ከሰከላ ተራራ ጀምሮ ከሚታጠበው ተራራ ነው ማለት ነው ወደዚህ የሚገባው ስለዚህ ይህን ስራ መስራት አለብን። ይሄ በጣም በርካታ ጊዜ የሚፈልግ ስራ ነው። ሌላው በሐይቁ ዙሪያ እየታረሱ ያሉ ውሃ ዘል መሬቶች አሉ። ከላይ እየታጠበ የሚመጣውን አፈር እያጠለሉ ንጹህ ውሃ ብቻ ወደ ሐይቁ ሊያስገቡ ይችሉ የነበሩ ውሃ ዘል መሬቶች በአርሶ አደሩ ይታረሳሉ። አሁን የአርሶ አደሩ የገቢ ምንጭ ናቸው። በሂደት አርሶ አደሩን ከዚህ ከውሃ ዘል መሬቶች እንዳያርስ መሆን አለበት። ይህን ስታደርጊ ደግሞ ለአርሶ አደሩ አማራጭ ገቢ መፍጠር አለብን። ሊኖር የሚያስችለውን ሌላ የኢኮኖሚ እንቅስቃሴ ለመፍጠር እጅግ በጣም ብዙ ሪሶርስ ይፈልጋል፣ ሀብት ይፈልጋል። እና ጣናን ለመታደግና ለማደን በጣም በርካታ በቢሊዮን የሚቆጠር ሀብት ነው የሚያስፈልገው። ከዚህ ውስጥ አንዷ ኤሌመንት እንቦጭ ነች። ጣናን ለመታደግ እንቦጭ ማስወገድ በራሱ በቂ አይደለም። የሆነ ሆኖ ግን ፊት ለፊታችን ያለው ጠላት እንቦጭ ነው እና እኛ እንቦጭን እንቆጣጠራለን ስንል ከሐይቁ ሙሉ በሙሉ እናጠፋዋለን ብለን አይደለም የምንነሳው። አንዴ ከተከሰተ እምቦጭ የተከሰተበት ቦታ ላይ ምንም አይነት ስራ ብትሰሪ መቶ በመቶ አታስወግጁም። ግን እኛ እንደ ቅድ ያስቀመጥነው ነው ምንድን ነው ቢያንስ እምቦጭ የአርሶ አደሩን ህይወት ህልውና በሚፈታተን ደረጃ መሆን የለበትም። ቢያንስ እምቦጭ ከዚህ በፊት እንደሚኖረው 15 ሺህ፣ 20 ሺህ ሄክታር በሚሸፍን ደረጃ ሳይሆን ከ2000 እና ከዛ በታች መሆን መቆጣጠር መቻል አለብን። እምቦጭ የጀልባዎችን እንቅስቃሴ፣ የአሳ ማጥመድ እንቅስቃሴን ማስተጓጎል የለበትም። ይህንን በሚቀጥሉት አምስት ዓመታት ውስጥ እናረጋግጣለን ብለን ያስቀመጥ ነው። ዶክተር በላይነህ እንግዲህ፣ ቀደም ሲል ከአንድ ዓመት ወይም ከሁለት ዓመት በፊት ይመስለኛል በዩኒቨርሲቲ መምህርነቱ የእንቦጭ አረምን በተመለከተ የባለሙያ አስተያየት ሲሰጡ አይቻለሁ እና በዩኒቨርሲቲ መምህርነት መስራትና ስልጣን የሚለያዩ ነገሮች ናቸው። በተለይ ደግሞ ኢትዮጵያ ውስጥ ካለው በርከት ካለ አስቸጋሪ ሁኔታዎች አንጻር በየዘርፉም በየሙያው አስቸጋሪ ይሆናል ተብሎ ይገመታል። ና በእርስዎ በኩል እንዴት ነው ከማስተማር ወደ ስልጣን ሲሄዱ፣ ማስተማር ላይ ያሉ ቢስተካከሉ ያሏቸውን ችግሮች ወደ መፍታት ሄዱ? እንዴት ነው እንግዲህ ብዙ ሰዎች በዚህ ጉዳይ የተለያየ አስተያየት ነው ያላቸው። ማስተማር ላይ ምርምር ላይ ያለ ሰው ወደ ኃላፊነት ሲመጣ ለመምጣት ፍላጎት የለም፣ በብዙ በኩል የመፍራት ሁኔታ ያለ። ለእኔ ግን በጥሩ ሁኔታ ነው የተቀበልኩት። አስተማሪ ነበርኩ። ተመራማሪ ነበርኩ። ማስተምረው እና መመራመርበት ላይ ነገር መሬት ላይ ምን መሆን መምሰል አለበት ለተማሪዎቼ እነግረው የነበረውን ነገር እኔ ራሴ ለመፈጸም እድል ነው የምታገኘው እና እኔ ያን ያክል የሚከብድ ነገር ሆኖ አላገኘሁትም። አመራር ላይ ያሉ ከኛ በላይ ያሉ ኃላፊዎችን ሐቅና እውነት በሳይንስ የተረጋገጠ ሊሰራ የሚችል ነገር ይዘሽ እስከቀረብሽ ድረስ በምንም ታምር እጅሽን ስመው የሚቀበሉሽ ሀሳብሽን አፕርሸት የሚያደርጉ ሁኖ ነው ያገኘሁት፣ እና ሩቅ ሆኖ ከመፍራት ጠጋ ብሎ ከእነሱ ጋር መስራት አንድ ተጨማሪ እድል ነው የምታገኘው። ስትመራመሪ ስታስተምሪ እንዲህ መደረግ አለበት እንዲህ መደረግ አለበት ብለሽ ሌሎች እንዲያደርጉት ነው የምትነግሪ። አሁን ግን እዛው ፈጻሚ ስትሆኚ አንቺ ነሽ የምታደርጊውና እዛ ሳይንሱ ላይ እንዲህ አድርጉ እንለው የነበረው አንዳንዱ የማይሆን ነገር ስንናገር እንደነበረ መሬት ላይ ያለው ሀቅ ከምንናገረው አንዳንዴ የማይጣጣም አንዳንዴም ደግሞ የሚጣጣም ሆኖ እናገኘዋለንና ነው ነውና እኔ ያን ያክል አልከበደኝም። እንደገና ደግሞ ኮሌጅ ላይ ዲን ሆኜ እሰራ ስለነበረ የሰው ኃይል አስተዳድራለሁ፣ ፋይናንስ አስተዳድራለሁ፣ አካዳሚክስ አስተዳድራለሁ፣ ምርምር አስተዳድራለሁ እና የአስተዳደር እውቀት እዛም ይዤ የመጣሁት ነገር ስላለ አሁን እዚህ ቢሮ ላይ ስገባ በቀጥታ ወደ ስራ ነው የገባሁት። የመደነባበር ሁኔታ አልገጠመኝም። እስቲ ከእንቦጭ ወጣ እንበል፣ ና ወደ አማራ ክልል ወዳለ የደን ጉዳይ እንሄድ። በአማራ ክልል ደንን በመትከል እንደሚመሰገነው ሁሉ ደኖችም ደግሞ ይጨፈጨፋሉ። ለእንጨት ስራ፣ ለችቡድ ፋብሪካ፣ ለተለያዩ አገልግሎቶች ይውላሉ በሚል ደግሞ ይወቀሳል፣ ይተቻል። የአማራ ክልል የደን ሁኔታም በሁለት መልኩ ነው የምናየው። የመጀመሪያው የቆላማ ደኖች፣ በቆላማው አካባቢ ያለው የደን ሁኔታ ምን ይመስላል? ሁለተኛው በደጋው አካባቢ ያለው ሁኔታ ምን ይመስላሉ? በቆላማው አካባቢ አሁን ያለው ሁናቴ የደን የመጨፍጨፍ ትሬንድ በኢንቨስትመንት ሚሆን በተለያየ ምክንያት በቆላማ ቦታዎች የደን መጠን የመጨፍጨፍና የመቀነስ ሁኔታ ነው ያለው። ወደ መተማ፣ ወደ ቋራ፣ ወደ ጃዊ አካባቢ ስነድ ለእርሻ ብሎ የወረደው አርሶ አደር ዛፉን እየቆረጠ የሚጠቀምበት ሁኔታ ነው ያለው። ይሄ በጣም አደገኛ ሁኔታ ነው። ወደ ደጋማው አካባቢ በምትመጪ ጊዜ ደግሞ በጣም የሚገርም ሁኔታ የደን መስፋፋት ነው ያለው። ለምሳሌ አዊ የሚባለውን ዞን ብንወስድ የአዊ ከ60 እስከ 70 ፐርሰንት የሚጠገው አካባቢ በደን ተሸፍኗል። በጣም በሚገርም ሁኔታ የአርሶ አደሩ ኢኮኖሚ ከግብርና መር ወደ ደን መር ኢኮኖሚ የመቀየር ሁኔታ ትመለከቻለሽ። ወደ ምዕራብ ጎጃም አካባቢ ስትመጪ ቀላል የማይባል ደን እየለማ ያለበትን ሁኔታ እንመለከታለን። ወደ ምስራቅ አማራ ደግሞ ስንመጣ የተጋጋጡና የተራቆቱ የነበሩ ቦታዎችን እየተከለሉ በተፈጥሮ እንዲያገግሙ በመደረጋቸው በአጠቃላይ የደን ሽፋን እየጨመረ ነው የመጣው እና አሁን በአጠቃላይ አማራ ክልል ያለው የደን ሽፋን ተደምሮ ተቀንሶ በአማካይ ሲታይ የመጨመር ሁኔታ ነው ያለው። ኦልሞስት 15 ፐርሰንት አካባቢ ይደርሳል የክልሉ ደን። እንግዲህ ደን የሚባለው አሁን ባለው የአካባቢ ደን እና አየር ንብረት ለውጥ ትርጉም ከሩብ ሄክታር በላይ የሆነ ቁመቱ ከሁለት ሜትር በላይ የሆነ እና ሀያ ፐርሰንት የቅርንጫፍ የካኖፒ ክሎጀር ይሉታል እነዚህን ካሟላ ደን ነው የምንለው እና በዚህ ሁኔታ አስራ አምስት ፐርሰንት አካባቢ ይደርሳል እና አበረታች ነገሮች አሉ። ነገር ግን በቆላማው አካባቢ በጣም በርካታ ስራዎች አሉብን። ችፑድ ፋብሪካን ችፑድ ፋብሪካን በተመለከተ ምንድን ነው አማራ ክልል ላይ ከአስራ ዘጠኝ ሰባዎቹ ጀምሮ የለሙ በጣም በርካታ ደኖች አሉ። እነዚህ ደኖች አብዛኞቹ ጽድ እና ባህር ዛፍ ናቸው። እነዚህ ደኖች የመቆረጫ ጊዜያቸው አልፏል። ከረንት አኗል ኢንክሪመንት እና ሚን አኗል ኢንክሪመንት የሚባሉ ነገሮች አሉ አሁን ባለው ተጨባጭ ሁኔታ እነዚህ ዛፎች ካልተቆረጡ በስርዓተ ምህዳሩ ላይ ጉዳት ያደርሳሉ። እድገታቸው ይቀንሳል፣ እየቆዩ በተባየ መበላት እየበሰበሱ የመውደቅ አደጋ ነው የሚገጥማቸው። ስለዚህ ክልሉ ምንድን ያደረገው አማራ ደን ኢንተርፕራይዝ የሚባል አቋቁሞ እነዚህን ደኖች ለጥቅም እንዲውሉ ለጥቅም እንዲውሉ ማድረግ ራሱ አንዳንድ ፋብሪካዎችን እንዲያቋቁም ማድረግ እሱ ከሚፈልገው በላይ የሆነውን ደግሞ ጨረታ በማውጣት እንዲሸጥ ማድረግ ነው። አካባቢው ላይ አካባቢው ላይ እዛው ፋብሪካ አድርጎ እዛው መጠቀም አይቻልም ወደ ሌላ ቦታ ከመውሰድና ከመሸጥ? ጥሩ ጥያቄ ነው። የወደፊት የክልሉ አቅጣጫ ይሄ ነው። አሁን ባለው ተጨባጭ ሁኔታ እንጅባራ ላይ ፋብሪካ አለ የጣውላ መሰንጠቂያ፣ እንደዚህ ደኖች ደብረ ማርቆስ ላይ ያለ፣ ደብረ ብርሃን ላይ አለ፣ እነዚህን አሁን አረርቲ ላይ አለ። እነዚህን ፋብሪካዎች ተቋቁመው የደን ማቀነባበሪያ ስራ እየተሰራ ነው ያለው በቀጣይም አሁን ደብረ ታቦር ላይ ጋይንት ላይ ለማቋቋም ኦልሬዲ በሂደት ላይ ነው ያለው እና የቀጣይ አቅጣጫችን እነዚህን ደኖች በሙሉ መጠቀም ነው። አሁንም ክልሉ ይሄን የሚጠቀምበት ሁኔታ ነው ያለው። ነገር ግን አሁን ክልሉ ላይ ያሉ መቆረጥ ያለባቸውን ደኖች ሙሉ በሙሉ ሊጠቀም የሚችል ፋብሪካ የለንም። አሁን ስለማይኖረን እኛ እነዚህን ደኖች ለድርጅቶችም ይሁን ለግል በግልጽ ጨረታ ነው የሚሸጡት እና የችፑድ ፋብሪካ ባለቤት ሊገዛቸው ይችላል ለማገዶ የሚፈልጋቸው ቆርጦ ለማገዶ ሊወስዳቸው ይችላል። እኛ የኛ ኦብጀክቲቭ እስከ መሸጥ ድረስ ነው። ከመሸጥ በኋላ ያለው ገዢው የሚያደርገው ነው። ነገር ግን በቂ ችፕውድ ፋብሪካ ለክልሉ ያስፈልገዋል የሚለው በጣም ትክክል ነው። ይህንንም ኦልሬዲ በሂደት ላይ ያለ አሁን በጨረታ ሂደት ያለበት ሁኔታ ነው ያለው ማለት ነው። ዶክተር በላይነህ እንግዲህ እዚህ ስቱዲዮችን ድረስ መጥተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። በእርግጠኝነት ደግሞ ወደፊት እግር ለእግር እየተከታተልን ምን ሰራችሁ ምን ደረሳችሁ እያለን መጠየቃችን አይቀርም። ማስተካከልም በጣም ጊዜ ይስጥልን። እኔም አመሰግናለሁ። በሌላ ጊዜ ሀገር ቤት ሆኜም የደረስንበትን ነገር ለሕዝቡ መረጃ ለመስጠት በጣም ፈቃደኛ መሆኔም በዚህ አጋጣሚ መግለጽ እፈልጋለሁ። እናመሰግናለን። ወደ ተከታዩ ቅንብራችን እንለፍ። ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ከመፈጸማቸውና አዲሱን ቢሯቸውን ከመረከባቸው አንድ ቀን ቀደም ብሎ የቀድሞ ጠቅላይ ሚኒስትሮች ሻምበል ፍቅረ ሥላሴ ወግ ደረስና አቶ ታምራት ላይኔ ከራሳቸው ዘመናትና ልምዶች እንዲሁም እውቀት ጋር እያነጻጸሩ አዲሱ ጠቅላይ ሚኒስትር ስለሚጠብቋቸው ፈተናዎች ከሰለሞን አባተ ጋር ባደረጓቸው ውይይቶች አስተያየቶቻቸውን ሰጥተዋል። የቀድሞ ጠቅላይ ሚኒስትር ፍቅረ ሥላሴ አስተያየቶች የግላቸውን ሕይወት አስመልክቶ ካካፈሉን በስተቀር በሙሉ ተስተናግደዋል። የግላቸውን በሌላ ዝግጅት ይዘን እንመለሳለን። ከአቶ ታምራት ላይኔ ጋር ካደረግነው ውይይት ቀንጨብ አድርገን ነበር ያቀረብንላችሁ። እስኪ ጥቂት ሰፋ ያለ ክፍል ደግሞ በዚህ ምሽት እናሰማችሁ። ሰለሞን ምን ላይ ነበር ያቆማችሁት ሲሆን በጣም ሰፊ ቃለምልልስ ነው ያደረግነው። በጣም ብዙ ትውስታዎቻቸውን አንስተዋል። ወደፊት የሚያስቡትና አሁንም እየሆነ ያለውን ገምግመዋል። ሁለቱም ጠቅላይ ሚኒስትሮች ምንም እንኳ የሁለቱ የቀድሞ ባለስልጣናት የጠቅላይ ሚኒስትርነት ቦታ የዋና ስራ አስፈጻሚነት ኃላፊነትና ተግባር ያልነበራቸው ቢሆኑም ለቢሮው ከእነርሱ የተሻለ ቅርበት የነበራቸው ሁለት ሰዎች ብቻ ነበሩ፣ አለቆቻቸው እናም የሚያውቁትንና እነርሱም ራሳቸው ያከናውኑትን እየገለጹልን እያገናዘቡ ነበር የተናገሩት። አቶ ታምራት ይቀጥላሉ። አቶ ታምራት እንግዲህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ሊቀመንበር ናቸው። ቀደም ሲል ደግሞ ጠቅላይ ሚኒስትር በሚሆኑበት ጊዜ ከዚህ የፓርቲ ሳጥን መውጣት መቻል አለባቸው ብለውኛል። ኢህአደግ ላለፉት ሀያ ሰባት ዓመታት አቋሙንም ስሙንም እንዳልቀየረ እንግዲህ ያው ስሙ ይናገራል። አብዮታዊ ዴሞክራሲያዊ ነው፣ ማርክሳዊ ሌኒናዊ ነው ማለት ነው። እስከ ዛሬም ድረስ የነጻ ገበያ ኢኮኖሚን ካፒታሊዝምን አራምዳለሁ የሚል ፓርቲም ቢሆን በዚህ ሁኔታ ዶክተር አብይ አህመድ ኢትዮጵያን በአዲስ መንገድ የመምራት አቅም፣ ችሎታ፣ ብቃት ይኖራቸዋል ብለው ያስባሉ? አቶ ታምራ እንግዲህ ይሄ ጥያቄ ሰፋ ያለ ጥያቄ ነው በሁለት መልኩ አንደኛ ራሱ ሰፊ ነው ሰፋ ያለ ጊዜ ይጠይቃል ግን ከዛም በበለጠ አሁን ዶክተር አብይ የኢህአደግ ሊቀመንበር ከሆኑ በኋላ ሊወስዷቸው የሚያስቧቸውን የፖሊሲ የአጭር ጊዜ የረጅም ጊዜ የመሳሰሉ ነገሮችን ገና አልሰማንም ስለዚህ ይሄንን ባልሰማሁበት ሁኔታ ዘርዘር ያለ ነገር ለመናገር ትንሽ ያስቸግረኛል ነገር ግን ማለት ነገሮች አሉ ማለት የምችላቸው ነገሮች አሉ አንደኛ ከራሳቸው ከዶክተር አብይ ማንነት እና ሁለተኛ ዶክተር አብይና ኢህአዴግ እና ዶክተር አብይና ህዝቡ በሚል ማየት የሚቻል ይመስለኛል። ዶክተር አብይ እንደማውቀው ፈሪሃ እግዚአብሔር ያላቸው ሰው ናቸው። ይህ ለእኔ በጣም በጣም በጣም መሰረታዊ ነገር ነው። ከራሴ ከህይወቴም ከማውቀው ቀደም ሲልም እንዳነሳሁት ከታዘብኩት ስነሳ እኔ እንደነበርኩበት ጊዜ ያ እንደዛን ጊዜው እንዳሁኑ ሳይሆን እንደዛን ጊዜው እግዚአብሔርን አላውቅም የሚሉ ሰው አይደሉም። እግዚአብሔርን ያውቃሉ። ማወቅ ብቻም ሳይሆን በደንብ ያውቃሉ። ስለዚህ ይሄ በጣም መሰረታዊ ይመስለኛል። እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል መጽሐፍ ቅዱስ። መጨረሻው ባይሆንም ነገር ግን የጥበብ መጀመሪያ ነው ይላል። ስለዚህ ይሄ አንድ ትልቅ ጎናቸው ይመስለኛል። በዚህ እግዚአብሔርም የሚረዳቸው ይመስለኛል። ሁለተኛ የትምህርት ዝግጅታቸው ጥሩ ነው። በጣም ጥሩ ነው። በዚህ ስልጣን ላይ በሚወጡበት ጊዜ ያኔ እንደነበርኩት እንደ እኔ ሳይሆን አሁን እሳቸው በበቂ የትምህርት ዝግጅት የሚገቡ ሰው ናቸው። ይሄ ራሱ አንድ ጉዳይ ነው። ሶስተኛ፣ በመንግስት ስራ ውስጥ ደግሞ የራሳቸውን ልምድ አካብተው ነው የመጡት። በተለያዩ እርከኖች ሰርተዋል። ከታች ተነስተው በተለያዩ እርከኖች ውስጥ ገብተው የመንግስት ስራ ምን እንደሆነ አይተው ከመንግስት እና ከሕዝብ ጋር በሚያገናኙ ጉዳዮች ላይም አልፈው የመጡ ስለሆኑ ይሄ ራሱ አንድ አዎንታዊ ጉዳይ ይመስለኛል፣ ለቦታው በጣም የሚያስፈልግ። አራተኛው ጉዳይ እና በጣም ደግሞ ከመሰረታዊዎቹ አንዱ የሆነው ጉዳይ እስከ ዛሬ ከሚናገሩት ከሚሰጧቸው መግለጫዎች በስብሰባም፣ በግልም እንዲሁ በመስሪያ ቤታቸው ውስጥ ከሚሏቸው ነገሮች ስነሳ ኢህአዴግ አሁን ከያዘው ራእይ የተለየ ራእይ ያላቸው ሰው ናቸው። የእሳቸው የሚያስቡት ነገርና ሳቢያቸውና ራእያቸውና አሁን ኢህአዴግ የያዘው ራእይ አይገናኙም። ኢህአዴግ ውስጥ ያደጉና የኖሩ ቢሆኑም ፎርቹኔትሊ እንደ መልካም ሁኔታ ሆነው እሳቸው የኢህአዴግን አሰራርና ርዕዮተ ዓለሙን ተረድተውት ይሄ ነገር አያዋጣም ያሉ ይመስለኛል። ካነጋገራቸው፣ ከመግለጫዎቻቸው ስነሳ ይሄ ሌላ ጉዳይ ነው። ሌላው አምስተኛው ነገር ከኦህዴድ በአጠቃላይ ሰሞኑን ባለፉት ነው ወራት ስንሰማቸው ስንያቸው ከነበሩ ነገሮች ስነሳ ደግሞ ዝርዝሩን ባላውቅም በአጠቃላይ ከነጻነት ጋር የቆሙ ይመስላሉ። እንደዛ አይነት ነው ሁኔታቸው። የለማ ቡድን እየተባለ ይጠራ የነበረው ቡድን የዛ አይነት ጉዞ የጀመረ ነው የሚመስለው ይሄ ነፃነት ደግሞ ከድርጅቱ ከኢህአዴግ የዲሞክራሲያዊ ማዕከላዊነት እኔ በኋላ በታዘብኩበት ጊዜ ማለት ወደ በደንብ በተረዳሁበት ጊዜ የባርነት ሰንሰለት የምለው መጀመሪያ ግን እኔም ራሴ ያምንበት የነበረው ዲሞክራሲያዊ ማዕከላዊነት ለመውጣት የሚፈልጉ ናቸው። ዶክተር አብይና የእሳቸው ቡድን የውህዴድ ቡድን። እነኛ አምስት ጉዳዮች በአጠቃላይ አሉ። እንግዲህ አሁን ጥያቄው እኚህ ሰው ከኢህአዴግ አንጻርና በአጠቃላይ ደግሞ አሁን ካለው የህዝቡ እንቅስቃሴ አንጻር እንዴት ይሆናሉ ነው? የእኔም አሁን ትልቁ ጥያቄ ይሄ ነው። ከኢህአዴግ አንጻር ያልኩበት ምንድን ነው? ዶክተር አብይ በራሳቸው ርእዮትና በራሳቸው የተለየ ርእዮት ዓለምና ወይም ደግሞ ራእይ እና በኢህአዴግ ራእይ መካከል ቆመዋል። አሁን ዶክተር አብይ በኢህአዴግ የባርነት ሰንሰለት በሆነው ዴሞክራሲያዊ ማዕከላዊነትና በነጻነት መካከል ቆመዋል። አሁን ዶክተር አብይ ኢህአዴግ ውስጥ ባለው ያረጀ ያፈጀ በሳይንሱ ዓለም ኤንትሮፒ ይሉታል እየሞተ እየበሰበሰ ባለ ድርጅት እኔ ሰዎችን ማለት አይደለም፣ ድርጅቱን ማለት ነው። በብዙ ምክንያቶች እየበሰበሰ ያለውን ድርጅት ራሱ ኢህአዴግን በስብሰናል ብሎ የተናገረበት አመነውም አላመነውም መካከልና ሁኔታውና ጊዜው በሚጠይቀው አዲስ ድርጅት እና ድርጅታዊ አሰራር መካከል የቆሙ ሰው ሆነዋል። ዶክተር አቢይ በ ኦሮሞ ብሔረተኝነትና በነገራችን ላይ ይህንን ሳነሳ እኔ ዶክተር አብይ ከኦሮሞ ብሔር መጡ ወይም ከሌላ ብሔር መጡ ጉዳይ አይደለም እሱ አይደለም ጥያቄ ነገር ግን በነበሩበት ኦህዴድ ምክንያት በኦሮሞ ብሔረተኝነትና በኢትዮጵያ ብሔረተኝነት መካከል የቆሙ ሰው ሆነዋል በኢትዮጵያ ሀገራዊነት ሀገራዊነት አሁን ኢትዮጵያን ናሽናሊዝም መካከል የቆሙ ሰው ሆነዋል እዚህ መካከል ነው አሁን የሚገቡትና የሚቆሙት ይሄ ውጥረት ነው ያለው አሁን በሳቸው አመራርና በሁኔታው መካከል ይሄንን እንዴት ይፈቱታል የሚለው እንዳልኩት ቀደም ሲል እሳቸው ከሚናገሩትም ከሚሰጡትም የፖሊሲ አቅጣጫቸው ምን ሊሆን እንዳሰቡ ከምንሰማው የምናየው ይሆናል። ነገር ግን ይሄ ቅራኔ ይሄ ውጥረት ቀላል ውጥረት አይደለም። ቀላል ውጥረት የማይሆነው ምንድን ነው? ምርጫ ያለው በጣም አስገዳጅ የሆነ ምርጫ ያለው ስለሆነ ነው። ወይ ድርጅቱ ኢህአዴግ ራሱ ሪዮት ዓለሙን ለውጦ ወይም ደግሞ እሳቸው ይሄንን የኢህአዴግን ፖሊሲዎች የፖለቲካ መስመር አሰራሩን እና ርዕዮተ ዓለሙን ለመለወጥ ምክንያት ሆነው ድርጅቱም ከበሰበሰበት ወጥቶ እንደገና አገግሞ አዲስ ኦርደር አዲስ ስርዓት። አሁን ቀውስ ውስጥ ነው ያለው ድርጅቱም። ከቀውስ ሁለት ነገር ሊመጣ ይችላል። ከቀውስ መበታተል ሊመጣ ይችላል፣ ጭራሽ መሞት። ወይም ደግሞ ከቀውስ ኦርደር ሊመጣ ይችላል፣ ፈውስ ፈውስ ሊመጣ ይችላል። እና ይሄንን እንዴት ሊያደርጉ ይችላሉ? አንድ ጥያቄ ነው። በብሔረተኝነት በኦሮሞ ብሔረተኝነትና በሌላውም አይነት ብሔረተኝነት መካከል እና በኢትዮጵያ ብሔረተኝነት መካከል ደግሞ ባለው ውጥረት መካከል ምን ሊያደርጉ ይችላሉ? ሌላው ጥያቄ ነው። የድርጅቱን የዴሞክራሲያዊ ማዕከላዊነት አሰራር ከተከተሉ ችግር ውስጥ እንደሚገቡ ግልጽ ነው። ነገር ግን ይሄንን የማይከተል ወይም ይሄንን ደግሞ ቀስ በቀስም ይሁን ወዲያውኑም ይሁን ይሄ እንግዲህ ሌላ ጥያቄ ነው። ለመለወጥ የሚያስችል ሁኔታ እንዴት ይፈጥራሉ? ሌላ ጥያቄ ነው። ውጥረቶቹ ግን እነዚህ ናቸው። በዚህ መካከል የቆሙ ሰው ናቸው። እንደዚህ አይነት ሁኔታ በሚፈጠርበት ጊዜ በዚህ አይነት የምርጫዎች እና የቴንሽኖች የውጥረቶች መካከል የሚቆም በሳይንሱ ካተሊስት የሚሉት አይነት ሰው ናቸው አሁን የሚመስሉኝ። ካተሊስት ራሱ ያለበትን ሁኔታውን ሳይለውጥ ሌሎችን እንዲለወጥ የሚያደርግ አካባቢውን እንዲለወጥ የሚያደርግ ሚና የሚጫወት ነው። አሁን ዶክተር አብይ አንድ ማቀውና የሚሰማኝ ነገር ምንድን ነው? የራሳቸው ራዕይ ያላቸው ስለሆኑ ከዚህ ራዕይ በቀላሉ ያፈነግጣሉ ወይም ደግሞ ለዚህ እየወደቀ ላለው ወይም ደግሞ እየበሰበሰ ላለው የኢህአዴግ ራዕይ እጅ ይሰጣሉ ብዬ አላስብም። ነገር ግን ደግሞ ቀላል አይደለም፣ በጣም ከባድ በጣም ፈታኝ መንገድ እንደሚሆን ደግሞ አውቃለሁ። ለመሆኑ እንደ ሥራ አስፈጻሚው አካል መሪ፣ እንደ ካቢኔው መሪ ያ ደግሞ ሆኖ እያለ እንደ ኢህአደግም ሰው ነጻነት ይኖራቸዋል እነዚህን የሚሏቸውን ስራዎች ለመስራት የሚል ሀሳብ አሉት አቶ ታምራት። እኔ በነበርኩበት ጊዜና አሁን እሳቸው ባሉበት ጊዜ የነበረው የጠቅላይ ሚኒስትርነት ህጋዊው ይሄ ተግባራዊው ማለቴ ሳይሆን ህጋዊው የሆነው ስልጣን ይለያያል። እኔ በነበርኩበት ጊዜ የካቢኔው ማለት የሀገሪቱ ቺፍ ኤግዚክቲቭ ፕሬዚዳንቱ ነው የነበረው፣ አቶ መለስ ነበሩ፣ በህግም ማለት ነው። እኔ እንደ ምክትል አይነት ሮል ነው የነበረኝ። ከዛ በኋላ እንደምታውቀው ስርዓቱ ተለውጦ ጠቅላይ ሚኒስትሩ ቺፍ ኤግዚክቲቭ የሆነበት አይነት ህገ መንግስት ነው የወጣው። አሁን እንግዲህ እሳቸው የሚገቡት እንደ ቺፍ ኤግዚክቲቭ ነው፣ ቢያንስ በህግ ማለት ነው። ዋና ስራ አስፈጻሚ ነው። ህገ መንግስቱም እንደሱ ነው የሚለው። ህገ መንግስቱም እንደሱ ነው የሚለው። በዋና ስራ አስፈጻሚነታቸው ደግሞ የወታደሩም ጠቅላይ አዛዥ ናቸው። የደህንነቱም የበላይ ናቸው። ደህንነቱ በቀጥታ የሚመራው እና ተጠሪነቱ ለእሳቸው ነው። ይሄ ስልጣን አላቸው በህግ ደረጃ። ኢህአዴግ ግን እንደምናውቀው ግን ይሄንን ስልጣን ዴሞክራሲያዊ ማዕከላዊነት በሚባለው አሰራር ቀፍድዶታል። እንደዛም አድርጎት ነው የኖረው። እሱ ነው ጥያቄ። የሰሞኑ ስብሰባዎች እንኳን እንደሚያሳዩን ፓርቲው ነው መጀመሪያ የሚወስነው። ፓርቲው ከወሰነ በኋላ በመንግስት የሚሰራው ስራ አለቀ ነው የሚባለው። ምንም ጥያቄ የለውም። መጀመሪያ በፓርቲው ይወሰናል። ፓርቲ ውስጥ የተባለውን የዴሞክራሲያዊ ማዕከላዊነት መርህ መሰረት በመንግስት ውስጥ ያሉት ያስፈጽማሉ። ቅድም እንዳልኩት እንግዲህ ትልቁ ፈተና አንዱ ከፈተናዎቹ አንዱ ይሄ ነው፣ አሁን እሳቸውን የሚጠብቃቸው። አቶ ታምራት ላይኔንን እና አንተን ሰለሞንን እናመሰግናለን። እንግዲህ የዚህንም ሙሉ ክፍል በፌስቡክ ገጻችንና በዌብሳይታችን ላይ ማግኘት ይቻላል። እያስተናገድናችሁ ያለነው ጽዮን ግርማና ሰሎሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር። ፌስቡክና የገባበት ጣጣ ከባለቤቱ ፈቃድ ውጪ ለሌላ ሰው ሊተላለፍ የማይገባው የግል መረጃ ከፌስቡክ ተወስዶ ለሌላ ድርጅት መሰጠቱ የፌስቡክ መሥራቹንና ባለቤቱን ማርክ ዙከርበርግን ባለፈው ሰሞን በዩናይትድ ስቴትስ የተወካዮች ምክር ቤት ለሁለት ቀናት እንዲመረመር አድርጎታል። ከማኅበራዊ ሚዲያ አውዶች አንዱና ግዙፉ የሆነውን የፌስቡክ መስራች፣ ይህ የሕዝብ እንደራሴዎች የጥያቄና መልስ ምርመራ ወዴት ያደርሰው ይሆን? ጉዳዩ ለኢትዮጵያውያን ተጠቃሚዎችስ የሚሰጠው አንድምታ ይኖር ይሆን የሚሉ ጥያቄዎችን አንስታ ጽዮን ግርማ በኦሬጎን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ የፒኤችዲ ጥናቱን በማገባደድ ላይ የሚገኘውን አቶ እንዳልካቸው ጫላን አነጋግራለች። ቀጥሎ ይቀርባል። አቶ እንዳልካቸው ጫላ፣ እንግዲህ በመጀመሪያ ለቃለ ምልልስ ፈቃደኛ በመሆንህ እናመሰግናለን። አሁን በኦሬገን ዩኒቨርሲቲ ከምታደርገው የዶክትሬት ዲግሪ ጥናት በተጨማሪ ከማህበራዊና ከዲጂታል ሚዲያ ጋራ በተያያዘ በርካታ ጥናቶችን ታደርጋለህ። እና እንግዲህ ለዛሬ በመግቢያው ወደ ጠቀስ ነውና የፌስቡኩን መስራች ማርክ ዙከርበርግን ወደ ዩናይትድ ስቴትስ የህግ አውጪዎች ፊት ወዳ ቆመው የሰዎችን ግላይ መረጃ ሳያውቁት ለሌላ ወገን እንዲወሰድ ተደርጓል ወደ ተባለው እንግዲህ የካምብሪጅ አናላቲካ ወደ ተባለው ተቋም ተወስዷል። ያ ተቋም ወስዶታል ወደ ተባለው ጉዳይ እንሂድ። ምንድን ነው ማርክ ዙከበር ግን እዛ ያደረሰው ጉዳይ የዩናይትድ ስቴትስ ኮንግረስ ያደረሰው ዋናው ጉዳይ ፌስቡክ ከተመሰረተ ጀምሮ በተለያየ ጊዜ ፌስቡክ ተጠቃሚዎች የፌስቡክ አካውንት በሚከፍቱበት ወቅት ተስማምተው የሚገቡበት ስምምነት አለ። እነኚህ ስምምነቶች ምንድን ናቸው? ይህን የፌስቡክ አገልግሎት ሳገኝ፣ ስጠቀም ፌስቡክ ከኔ የሚፈልገው ነገር ምንድን ነው? የግል መረጃዬ፣ ለምሳሌ ፌስቡክ ላይ በሆንኩበት ወቅት ፌስቡክን መጠቀም ከጀመርኩበት ጊዜ ጀምሮ ያሉ የተለያዩ የገጽ ያላቸው ለምሳሌ የንግድ ተቋማት ሊሆኑ ይችላሉ፣ የስፖርት ክለቦች ሊሆኑ ይችላሉ፣ ወይም የፖለቲካ ድርጅቶች ሊሆኑ ይችላሉ። እነሱ በሙሉ የፌስቡክ ገጽ አላቸው። እነሱ የሚጽፉትን የሚናገሩትን፣ ማንኛውም እኔ በእኔ ዙሪያ ላይ የተመረቱ ወይም ጀነሬት የተደረጉ ዳታዎችን ጠቅልሎ ይይዛል ማለት ነው እንግዲህ ይሄ አንድ ዳታ ነው ማለት ነው። ወይም ደግሞ ነጥብ ነው። ይሄን ነጥብ ተጠቅሞ ፌስቡክ በጣም ብዙ በቢሊዮን የሚቆጠሩ ተጠቋሚዎች ያሉት ድርጅት ነው እና ይሄንን ሰብስቦ ለሶስተኛ ወገን ይሰጣል ማለት ነው። ካምብሪጅ አናልቲካ የሚባለው የፖለቲካ ካምፔይን አድቮኬሲ የምክር አገልግሎት የሚሰጥ ነው። ማርክ ዙከርበርግ ይሄንን ሲጠየቅ ይሄን ጉዳይ ከፌስቡክ ፍቃድና እውቅና ውጪ ካምብሪጅ አናልቲካ እንዳደረገው ነው ጠቅሶ ሲከራከር የነበረዋል። አዎ ይሄ እንግዲህ ካምብሪጅ ከፌስቡክ ፍቃድ አልሰጠውትም ይላል። ካምብሪጅ አናልቲካ ፍቃድ አለኝ ይላል። ግብግብ ላይ ናቸው። እንግዲህ ማርክ ዙከርበርግ በዚህ በሁለት ቀን በነበረው ሂሪንግ ላይ ወይም ደግሞ ጥያቄና መልስ ላይ ሲመልስና ሲጠየቅ የነበረው ነገር ምንድን ነው? በመጀመሪያ ደረጃ እንግዲህ ከዚህ በኋላ ፌስቡክ እስከ ዛሬ ድረስ ፌስቡክ ራሱን እንደ ሚዲያ ተቋም አይደለም የሚያየው። መተዳደሪያ ሕጉም እንደ ሚዲያ አልነበረም። እንደ ፕላትፎርም ነው ወይም ደግሞ አእማድ ነው ብዬ ነው ወደ አማርኛ የመለስኩት። የቴክኖሎጂ ተቋም ነው። የቴክኖሎጂ ድርጅት ነው። የሚዲያ ቅርጽ የለውም ይላል አው እና መተዳደርም ያለብን በሚዲያ ህግ ሳይሆን በቴክኖሎጂ ተቋም ህግ ነው መተዳደር ያለብን ይላል እና ራሳችንን በራሳችን ማስተዳደር እንችላለን። ይላል ብቻም የካምብሪጅ አናሊቲካ ጦስ ብቻም ሳይሆን ሌሎችም ብዙ ጦሶች አሉት ፌስቡክ ያለ ፌስቡክ ፍቃድ ብዙ የተለያዩ መተግበሪያ አበልጻጊዎች ወይም ደግሞ የአፕሊኬሽን ዴቨሎፐርስ ያለ ፌስቡክ እውቅና የሰዎችን ዳታ ይወስዳሉ። የሰዎችን ፌስቡክ ላይ ያላቸውን ዳታ ይወስዱና ለተለያዩ የማስታወቂያ ሠራተኞች እንደ ሽያጭ ያቀርባሉ። ያ ትክክል አይደለም፣ ህገ ወጥ ነው። አንደኛ የሰዎችን ፕራይቬሲ ወይም ግላዊነት የሚጋፋ ነው ያለ እውቅናቸው ያለ ስምምነታቸው ለሶስተኛ ወገን ዳታ ይሸጣል ይላል። ያ አንድ ነው። ሁለተኛ እንግዲህ ፌስቡክ በተለያዩ ሰዎች ጥቅም ላይ ይውላል። በተለይ ደግሞ ሁለት ሺ አስራ ስድስቱ የአሜሪካ ምርጫ በኋላ ብዙ ሰዎች ከሌላ ሀገር በተለይም ደግሞ ከራሺያ አሜሪካ ምርጫ ላይ ተሳትፈዋል ወይም ደግሞ ገብተዋል ብለው ስለሚያምኑ ይሄንንም ነገር አመቻችቷል። በፌስቡክ እውነተኛ ያልሆኑ ሰዎች የሀሰት ስማቸውን በመጠቀም ወይም ደግሞ በማስታወቂያ በመግዛት ከፌስቡክ ራሱ፣ ምክንያቱም ፌስቡክ አሁን የማስታወቂያ ስራም ይሰራል። ስለዚህ ማስታወቂያ በመግዛት ፔጆቹ ወይም ገጾቹ እውቅና እንዲያገኙና ብዙ ተከታይ እንዲያፈሩ ተጠቅመውበታል። በዛም የሚሰብ በዘርብ፣ በቋንቋ፣ በሃይማኖት ከፋፍሏቸዋልና በሚፈልጉት የፖለቲካ ፓርቲ ተባብረው እንዳይሰጡ አድርጓቸዋል የሚል ውንጀላ ይቀርብበታል። ስለዚህ ለሶስተኛ ወገን አገልግሎት ይውላል ይላል። እና በዚህ ምክንያት ነው ወደ ዩናይትድ ስቴትስ ኮንግረስ ቀርቦ ይህን ማብራሪያ የሰጠው። እንግዲህ በዚህ ጥያቄና መልስ ላይ የድርጅቱ መስራችና ባለቤት ማርክ ኃላፊነቱን እንደሚወስድ ገልጾ ይቅርታን ጠይቋል። በሌላ በኩል ደግሞ ከምክር ቤቱ አባላት እንዲህ ያለ ይቅርታን በመደጋገም እንደ መጠቀሚያ እያደረግከው ነው የሚል ትችት እዛው ተሰንዝሮበታል። እና እዛው ጋር ለትችት ከተዳረገ ይቅርታው ወዴት የሚወስደው ይመስልሃል? እኔ እንግዲህ ይመስለኝ እንግዲህ እሱም በተደጋጋሚ በሁለቱም ቀን ጥያቄና መልስ የተረዳሁት፣ ከዛም በኋላ በወጡ መረጃዎች ባየሁት ነገር መጀመሪያ ከዚህ በኋላ ፌስቡክ እንደ ቴክኖሎጂ ተቋም ሳይሆን እንደ ሚዲያ ተቋም እንዲታይ በዚያም መሰረት በህግ እንዲተዳደር ለምሳሌ በፌስቡክ ላይ የሚነገሩ ማስታወቂያዎች እሱም ፍቃደኝነቱን ገልጿል። በመንግስት ቁጥጥር ስር ለመግባት ዚያ አገር ባሉ ተቋማት አትሊስት ቁጥጥር እንዲደረግብኝ ፍቃደኛ ነኝ። እኔ ብቻም ሳልሆን ሌሎቹም የቴክኖሎጂ ተቋማት፣ ሌሎች የማህበራዊ ሚዲያ ተቋማት ለምሳሌ ትዊተር፣ ጉግል፣ ማይክሮሶፍት፣ ሌሎችም እና አማዞን ሁሉም የቴክኖሎጂ ተቋማት ናቸውና እነሱም በሚዲያ ህግ ጥ ቁጥጥር ስር እንዲገቡ ፍቃደኛ ነኝ በኔ በኩል ብሎ ተናግሯል። ይሄ ነገር ወደ ኢትዮጵያን በኢትዮጵያም የፌስቡክ ተጠቃሚዎች ቁጥር በየጊዜው እየጨመረ ነው እና ይሄ ማርክን በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ፊት ያቆመው ጉዳይ ለኢትዮጵያውያን ተጠቃሚዎች የሚሰጠው አንደምታ ይኖር ይሆን? ይኖረዋል እንግዲህ ኢትዮጵያ ውስጥ ፌስቡክ ባለ ሁለት ስለት ቢላዋ ነው ማለት ይቻላል። በተለይ ደግሞ ምንም የመረጃ ስርጭት በመንግስት ቁጥጥር ስር ስለዋለ ኢትዮጵያ ውስጥ ብዙ የመረጃ ስርጭት ስለሌለ፣ ብዙ የሚዲያ አውታር ስለሌለ ፌስቡክ ይህን እየተካ በርካታ የመረጃ ምንጭ ሆኗል እና ጥሩ ጥቅም ይሰጣል። እና ፌስቡክ ኢትዮጵያ ውስጥ ብልቅ ስራ ይሰራል። መረጃ ስርጭትን ያፋጥናል። ሰዎች ስለ ሀገራቸው እንዲያውቁ ያደርጋል። ከዛ በተጨማሪ ደግሞ ይሄ እንግዲህ ፖለቲካውን በተመለከተ ነው። ማህበራዊ ትስስርም ፈጥሯል። ከወዳጅ ዘመዶቻቸው ጋር በስልክ ይገናኛሉ። ሜሴንጀር፣ ዋትሳፕ በፌስቡክ ስር ያለ ሌላ መተግበሪያም ሶፍትዌር አይነት ነው። ስለዚህ ፌስቡክ በርካታ ጥቅም አምጥቷል ማለት ነው። አንዱ ስለት ይሄ ነው። ሁለተኛው ስለት ግን ምንድን ነው? ይሄ በአሜሪካም በሌላም ሀገር የሆነ እየሆነ ያም ያለ ነገር ነው። የሀሰት ስም በማውጣት ምንም ተጠያቂነት የሌለበት መረጃ መረጃ ስርጭት ስርዓት ውስጥ ይገባል። የሀሰት ዜና ይስፋፋል እና ይሄም ትልቅ ጉዳት ያመጣል። የእርስ በእርስ መተማመንን ይቀንሳል እና ማህበረሰባችንን ለአደጋ ያጋልጣል ማለት ነው። እና ይሄ ሌላው ስለት ነው በተለይ ደግሞ በዚህ በኩል ያለው ነገር የሚከፋው ምንድን ነው? ኢትዮጵያ ውስጥ ያለው የመረጃ ስርዓት በመንግስት ቁጥጥር ስር ብቻ ስለሆነ እና ብዙ ሰዎች የመናገር ነጻነት ስለሌላቸው ቢኖራቸውም እየፈሩ ስለሚናገሩ ጭፍኑ የሚነገሩ መረጃዎች፣ እንደዚህ በጭቆና ውስጥ ያሉ መረጃዎች እንደ ፌስቡክ ያለ የመገናኛ መንገድ ለክፉ አላማ ሀሰት ዜናዎችን፣ የጥላቻ ንግግሮችን ለማዋል ይጠቀሙበታል ማለት ነው። ምክንያቱም እንግዲህ ሰዎች በዋና ጉዳዮች ላይ እንዲያተኩሩና እነዚህን የጥላቻን ስድባዘል ነገሮችን አንድን ማህበረሰብ ወደ ተለያየ ነገር ወደ ተለያየ አቅጣጫ የሚመሩ ነገሮች ላይ ቁጥጥር ማድረግ ሊቻል ይችላል የሚል ነው እንግዲህ የመሰለኝ ሀሳብ እንደዛ ለማለት ነው። በትክክል አስቀምጠሽዋል። ምንድን ነው የሚሆነው ቀጣዩ ከዚህ በኋላ የፌስቡክ ጉዳይ አሁን ፌስቡክ ራሱ ገንዘብ የመደበበት ኮሚሽን ያደረገው ጥናት ይካሄዳል። በተለይ በዚህ በሁለት ዓመት ውስጥ ፌስቡክን በመጠቀም ምን ያህል የፖለቲካ ተጽዕኖ እንደመጣ ሊለካ የሚችል ጥናት ራሱ ፌስቡክ አደርጋለሁ ብሏል። እሱ ትልቅ ነገር ነው። ከጥናቱ እንግዲህ ተነስተው ምን ሊደርሱ እንደሚደርሱበት ነገር አለ። ሌላው እንግዲህ ከዘጠኝ ሚሊዮን የማያንሱ መተግበሪያ ሶፍትዌሮች ወይም ደግሞ አፕሊኬሽኖች ፌስቡክ ላይ አሉ። እነኚህ ለቅመን እናወጣቸዋለን። ገና የትኞቹ ህጉን እንደጣሱ፣ የትኞቹ ህጉን እንዳልጣሱ ለቅመን እናወጣቸውና ያለ ፍቃድ የሰውን መረጃ የሚሰበስቡትን ከፌስቡክ ገጽ ላይ እናባረራቸዋለን የሚል ነገር ተናግሯል። ይሄም ጥሩ እርምጃ ነው። ከዛ በተጨማሪ እንግዲህ ሬጉሌት ለመደረግ ወይም ደግሞ በሚዲያ ህግም ቢሆን ወይም በሌላም ህግ ቢሆን በመንግስት ሬጉሌት ለመደረግ ፈቃደኞች ነን እንዲቆጣጠራቸው እና ይሄም ትልቅ እርምጃ ነው። በጣም አመሰግናለሁ እንዳልካቸው ጫላ በኦሬጋን ዩኒቨርሲቲ የጋዜጠኝነትና ና የኮሚኒኬሽን የዶክትሬት ጥናት በማገባደድ ላይ ገኘው ለቃለምልስ ፈቃደኛ ሆነ ስለ አብራራህልን እናመሰግናለን። እኔም አመሰግናለሁ ሲሆን ሲሆን አመሰግናለሁ፣ አንቺንም፣ እንዲሁም ያነጋገርሽን እንግዳሽን እንዳልካቸውንም። እንግዲህ የተከበራችሁ አድማጮች እናንተም እንድትሳተፉ አስተያየቶቻችሁን እንድትሰጡ እንጋብዛለን። በማህበራዊ ሚዲያም በተለይ ደግሞ ፌስቡክና ሌሎችም የማህበራዊ ሚዲያ አውዶች ለእናንተ የሚሰጧችሁን ትርጉም አንስታችሁ እንድትወያዩም መድረኩን ክፍት አድርገናል። ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች እንግዲህ እስከ ማጠቃለያው ከጌቴ አንለይ

አድማጮች አሁን የዜና ማጠቃለያ እናነባለን። የሰሜን ኮሪያ መሪ ኪም ጆንግን ሀገራቸው በመጪው ግንቦት ወር ላይ የኒክሌር መሳሪያ የምትሞክርበትን ቦታ ስትዘጋ እንዲመለከቱ የደቡብ ኮሪያና የዩናይትድ ስቴትስ ጋዜጠኞችን የመጋበዝ እቅድ እንዳላት የደቡብ ኮሪያ ባለስልጣኖች ዛሬ ገለጹ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮ ዛሬ እስራኤል ገብተዋል። ከኢራን ጋር የተደረገው የኒክሌር ስምምነት አሜሪካ በምትፈልገው መንገድ ካልተስተካከለ በስተቀር የዩናይትድ ስቴትስ ፕሬዚደንት ትራምፕ ሊሰርዙት አቅደዋል ብለዋል። የውጭ ጉዳይ ሚኒስትርነቱን ስልጣን ከተረከው ወዲህ የመጀመሪያ የውጭ ሀገራት ጉብኝታቸው እንደሆነ ተገልጿል። የናይጀሪያ ፕሬዚደንት መሐመዱ ቡሃሪ ነገ ሰኞ ዋሽንግተን ውስጥ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ይነጋገራሉ። ሁለቱ መሪዎች ስለ አሸባሪነት አደጋና አፍሪቃ ውስጥ ስላለው ኢኮኖሚ እድገት ይነጋገራሉ ተብሎ ይጠበቃል። ናይጀሪያ ወደ ሁለት መቶ ሚሊየን የሚጠጋ ህዝብ እንዳላት ተገልጿል። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየ ነው ጽዮን ግርማና ሶሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።